የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ጦርነቱ ሊያበቃ ስለሚችልባቸው መንገዶች የሚሰነዘሩ የተለያዩ መላምቶች የመኖራቸውን ያህል መቼና እንዴት እንደሚያበቃ በእርግጠኝነት መናገር እንደማይቻለው ሁሉ ዓለምን ወደ የት እየወሰደ ስለመሆኑም አንዳንዱን ፍንጭ ከመውሰድ ያለፈ የሩሲያና የዩክሬን ጦርነት አንድምታ አሁንም እያነጋገረ ነው። በእርግጠኝነት መናገር የሚቻል ነገር ቢኖር ግን በዓለም የምጣኔ ሀብት ይልቁንም ድኅረ ኮቪድና በየቦታው ከተካሄዱና ከሚካሄዱ ግጭቶች ማግስት ቀድሞውንም በቋፍ በነበረው የአፍሪካ አገሮች የምጣኔ ሀብት ይዞታና ብሎም በዜጎች ሕይወት ላይ እያሳደረውና አሁንም እያሳደረ ያለው ብርቱ ጫና ነው ሙያዊ ትንታኔ የሚሰጡን የምጣኔ ሀብት ባለሙያ እንግዳ አሉን ባለፈው ሳምንት የዓለም ባንክ ያደረገው ጥናት ነበር። ዋና ዋና ችግር የሚያጋጥማቸው ሀገሮች በአፍሪካ ውስጥ በመጀመሪያ ደረጃ የበለጠ የምትጎዳው ሞሪታኒያ፣ ከዛ ግብጽ፣ በሶስተኛ ደረጃ ደቡብ አፍሪካ፣ በአራተኛ ደረጃ ዛምቢያ፣ በአምስተኛ ደረጃ ሞዛምቢክ፣ ከዛ ኢትዮጵያ እያለ እየቀጠለ ይሄዳል። ፕሮፌሰር ወርቁ አበራ ሞንትሪያል፣ ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ሙሉ ውይይታችን ዜናውን ተከትሎ ከሚቀርቡት ቅንብሮች ቀዳሚው ነው። ከሰላሳ ሰባት ዓመታት የጋዜጠኝነት ሥራና አገልግሎት በኋላ በቅርቡ ጡረታ ከወጣችው ከቀድሞ ባልደረባችን የክፍሉም ኃላፊ ነበረች ከትዝታ በላቸው ጋር የጀመርነውን ወግ ተከታይም ይዘናል። ንጉሴ አክሊሉ ከአዲስ አበባ ለምሽቶ ያቀናበረውን ዝግጅትና ከእናንተ ከአድማጮቻችን የደረሱን አስተያየቶች ይዘን ሰዓታችን ከፈቀደም በቅርቡ ለንባብ በቃ ከአንድ አዲስ መጽሐፍ ደራሲ ጋር እንወያያለን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቆ ነው። እንደምናመሻችሁ፣ አድማጮች ከዜናዎቹ ጋር ሀብታሙ ስዩም ነኝ። በመካከለኛው አፍሪካ ሪፐብሊክ አማጽያን አስር ሰላማዊ ሰዎችን መግደላቸውን በሀገሪቱ ውስጥ ያለው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ቃል አቀባይ ተናገሩ። ግድያ የተፈጸመው ከሀገሪቱ መናገሻ ከተማ ባንጎዌ በሰሜን ምስራቅ በሚገኝ ስፍራ እንደሆነ ቃል አቀባዩ ለኤፍፒ ተናግረዋል። አንድነት ለመካከለኛው አፍሪካ ሰላም የተባለው ቡድን በምህፃሩ ዩፒሲ የታጠቁ ኃይሎች በህዝብ ዘንድ የመብት ጥሰት ፈጽመዋል። በኮሎቦ በተባለ መንደር ውስጥ ባለፈው ሰኞ ገድለዋል ብለዋል አብዱላዚዝ አውድራጉ የተሰኙት ቃል አቀባይ። እኒሁ ታጣቂዎች በቀደመው ጊዜ የጸጥታ ኃይሎችን ማጥቃታቸውን ቃል አቀባዩ አክለዋል። ተጨማሪ ማብራሪያ ከመስጠት ግን ተቆጥበዋል። ከነዚህ የጭካኔ ተግባራት በኋላ የሰላም አስከባሪ ኃይሉ የሞሪታንያ ሰማያዊ መለያው ለባሾችን በአስቸኳይ ወደ ስፍራው በመላክ ህዝቡን ለመጠበቅ እንደተንቀሳቀሰ አዮድራጎ ተናግረዋል። ጥቃቱን እንደፈጸመ የተነገረለት ታጣቂ ቡድን ዩፒሴ ጦር መሪ ፕሬዚደንት ፋውስቲን አርቻንግ ታውዴራን ከስልጣን ለማውረድ በጎርጎስያኑ 2020 የተመሠረተው የአርበኞች ቅንጅት ለለውጥ የተሰኘው የአማጺ ቡድኖች ትብብር መምሪያ ኃላፊ አሊ ዳራሳ በበኩላቸው የሰኘሉትን ጭፍጨፋ አውግዘዋል። እሳቸው 27 የፉላኒ ጎሳ አባላትን ጨምሮ 30 ያክል የእስልምና እምነት ተከታዮች በሩሲያ ቅጥር ተዋጊዎችና የፕሬዚደንት ቲዮድራ ክንፍ በሆነው የጸረ ባላካ ታጣቂዎች መገደላቸውን ገልጸዋል። ከለምደ ሀገራቱ መካከል በሁለተኛ ደረጃ ላይ የምትገኘው የመካከለኛው አፍሪካ ሪፐብሊክ ከጎረጎዛያኑ 2013 ጀምሮ የእርስ በእርስ ጦርነት አውድማ ሆናለች። ታንዛኒያ ዝቅተኛ የሰራተኞች ክፍያ ወለልን ከፍ አደረገች። የታንዛኒያ ፕሬዚደንት ቅዳሜ ዕለት የሀገሪቱን የሰራተኞች ዝቅተኛ የክፍያ ወለል ለ25 በመቶ በተጠጋ መጠን ማሳደጋቸውን ይፋ አድርገዋል። ከእሳቸው በፊት ከነበሩት አምባገነን መሪ ፖሊሲ የተለየ መሆኑ የተነገረለት ውሳኔ በሀገሪቱ ባለው የኑሮ ውድነት ምክንያት ያሉ የተቃውሞ እንቅስቃሴዎችን ተከትሎ የተደረገ ነው። ፕሬዚደንት ሳሚያ ሳሉሁ ሐሰን የክፍያው ወለሉን በ23.3 በመቶ ከማሳደጋቸው በተጨማሪ ከ2016 የአውሮፓውያኑ ዓመት ወዲህ ለመጀመሪያ ጊዜ የመንግሥት ሠራተኞችን ደሞዝ ማሳደጋቸውን ጽፈት ቤታቸው አስታውቋል። ይህ የደሞዝ ጭማሪው የተደረገው የሀገሪቱን ዓመታዊ ጥቅል ምርት ገቢና እድገት የሀገር ውስጥና ዓለም አቀፍ ኢኮኖሚ አንጻር ከግምት ውስጥ ባስገባ ሁኔታ መሆኑን ፕሬዚደንቱ አስታውቀዋል። የቀድሞ የሀገሪቱ ፕሬዚደንት ጆን ማጋፉሊ በድንገት በሞት መለየታቸውን ተከትሎ ወደ ስልጣን የመጡት ፕሬዚደንት ሳሉሁ ከእሳቸው በፊት ከነበሩት መሪ ፖሊሲዎች በተነጠለ መልኩ ከተቃዋሚ ፖለቲካ ቡድኖች ጋር ተነጋግረዋል። ማጋፉሊ ያለባብሱት የነበረውን ከኮሮና ቫይረስ ወረርሽኝ ጋር የተገናኘውን አቀራረብም ቀይረዋል። ማጋፉሊ በጥቅምት 2015 ወደ ስልጣን ከመጡ በኋላ በአውሮፓውያኑ አቆጣጠር ነው። የደሞዝ ጭማሪ ጥያቄዎችን ወደ ጎን በማድረግ በምትኩ ወደቦችንና የባቡር ሀዲዶችን መገንባት የሀገሪቱን ብሔራዊ አየር መንገድ ማንሰራራት በመሰሉ የመሠረተ ልማት ዘመቻዎች ዘገባው የኤፍፒ ነው። በዩናይትድ ስቴትስ ባፍሎ፣ ኒውዮርክ አንድ ታዳጊ ወጣት በአንድ ገበያ ማዕከል ላይ በከፈተው ተኩስ በትንሹ አስር ሰዎች መገደላቸውን ፖሊስ አስታወቀ። የጥይት መከላከያ የደረበውና ፍጅቱን በቀጥታ ሲያሰራጭ የነበረው ታዳጊ ወጣት ጥቃቱ ዘርን መሠረት ያደረገ የጽንፈኝነት ጥቃት መሆኑን ባለስልጣናት ተናግረዋል። ከተገደሉት በተጨማሪ ሦስት ሰዎችን አቅስሏል። ወጣቱ እጁን ከመስጠቱ በፊት የ18 ዓመቱ ነጭ ወጣት ቶፕስ ፍሬንድሊ በተባለው የገበያ አዳራሽ ውስጥ ነበር ጥቃቱን የፈጸመው። የዚህ ጥቃት ሰለቦች ነጮችና ጥቁሮች እንደሆኑ ፖሊስ ገልጸዋል። የባፍሎ ከተማ ከንቲባ ባይሮን ብራውን ድርጊቱን አንድ ማህበረሰብ ሊጋፈጠው ከሚችለው ሰቆቃ ሁሉ የከፋ ብለውታል። ፊንላንድ ኔቶን ለመቀላቀል ያላትን ፍላጎት በይፋ አስታወቀች። የሀገሪቱ ፕሬዚደንት ሳውሊ ኒኒስቶና የሀገሪቱ ጠቅላይ ሚኒስትር ሳና ማሬን በዛሬው እለት በሀገሪቱ ቤተ መንግስት እቅዱን ይፋ አድርገዋል። የዛሬው ቀን ታሪካዊ ነው ብለዋል ኒኒስቶ። አዲስ ምዕራፍ ጀመረ ሲሉም አክለዋል። ፊንላንድ ሰላሳ አባል ሀገራት ያሉትን የሰሜን አትላንቲክ ጦር ትብብር ኔቶን የመቀላቀለዋ ነገር ሩሲያ የዩክሬንን መውረር ተከትሎ ሲጠበቅ ነበረ። ስዊድንም ትብብሩን ለመቀላቀል ጥያቄ ታቀርባለች ተብሎ እየተጠበቀ ነው። ሁለት ክፍለ ዘመናት ያስቆጠረው የብቸኝነት የጦር ቃል ኪዳን በአዲሱ ማመልከቻዋ ይቀይራል። የሁለቱ የኖርዲክ ሀገራት ማመልከቻ በአፋጣኝ ተቀባይነት እንደሚያገኝም ተገምተዋል። ሩሲያ በበኩሏ የፊንላንድን ጥያቄ ለመበቀል በሚመስል መልኩ የኤሌክትሪክ አቅርቦትን አቋርጣለች። ፊንላንድ ከሩሲያ አስር በመቶ ያህሉን ኃይል አቅርቦቷን ታገኝ ነበረ። ቱርክ በበኩሏ ፊንላንድን ኔቶን ለመቀላቀል ያቀረበችውን ጥያቄ እንደሚያሳስባት አስታውቃለች። አሁን ላይ ግን በሌሎች እድሎች ላይ በሯን መዝጋት እንደማትሻ ተናግራለች። ሚኒስትሩ የቱርክ አቋም እንደማያሳስባቸው አስታውቀዋል። ዩናይትድ ስቴትስ የፊንላንድና የስዊድንን የኔቶ ማመልከቻ እንደምትደግፍ አስታውቃለች። ከሁለት ሳምንታት ወዲህ ለመጀመሪያ ጊዜ እስራኤል ከጋዛ ሰርጥ ጋር የሚያገናኛትን ብቸኛ መተላለፊያ ለፍልስጥማውያን ሰራተኞች ክፍት ማድረገዋን የሀገሪቱ መከላከያ ሚኒስትር አስታወቀ። የፍልስጥማውያን ሲቪል ነክ ጉዳይን የሚከታተለው የእስራኤል መከላከያ ሚኒስትር ክፍል በመጻሩ ከውጋት የቀጠናው ደህንነት ሁኔታ ከተገመገመ በኋላ ለሰራተኞችና የለፈ ወረቀት ለያዙ ፍልስጥማውያን የኤሬዝ መተላለፊያ ክፍት እንዲደረግ በዛሬ ዕለት መወሰኑን ይፋ አድርገዋል። 12,000 ያክል ፍቃድ ያገኙ ፍልስጤማውያን ሰራተኞች ወደ እስራኤል ገብተው ለመስራት ይህንን መተላለፊያ ይጠቀማሉ። አድማጮች ለምሽቱ ያዝንላቸው ዜናዎች እነዚህ ናቸው። ከቀሪ መሰናዶዎች ጋር አብራችሁ ቆዩ። ጤና ስጥልኝ፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ እሁድ ግንቦት 7 2014 ዓ ም የራዲዮ መጽሔት ጀመረ። ልብ ሳትሉ እንዳልቀራችሁት ትስታ ብላቸው ዛሬ በመስተንግዶ የለችም። ባለፈው ፕሮግራማችን እንዳመለከት ነው ያ ፕሮግራማችን የመጨረሻ የራዲዮ መጽሔት ተሳትፈዋ ነበር። ይሁንና ስለ ረዥሙ ሙያዊ የሕይወት ጉዞዋ ስለ ጋዜጠኝነትና፣ እንዲሁም በጠቅላላው ስለ ሕይወት በጀመርነው ወግ ቆየት ብሎ ታገኟት አላችሁ። አድማጮች አሁን ወደ ዕለቱ ዝግጅት ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ውበት መጨረሻ ይቆጨኛል ጊዜው ድሮ ሳንገናኝ ከንቱ ያባከን ነው ያልተዋወቅንበት ሳናውቅ ያጠፋ ነው የሌለ ፍለጋ አድማስ ጥግ ሄድነው፣ አጽናፍ ዳር ተጉዘን ዞረን የመጣ ነው። እልፍ እንደ ቅድም ውልብ እንደ ጠዋት ለማለዳ ፀሐይ ረፋፍዶን ለመውጣት ጊዜ መንገድ ሆኖ ዘመን እንደ ዘበት ተነፋፍቀን ኖረን ድንገት ተገናኘን፣ እርሶ የፈቀደለት ይገርማል። ሕይወት መስመራችን ባያገጣጥመን መኖርሽን ሳላውቅ ሳታውቂ መኖሬን ሺህ ዘመን ጠብቀን ሳናስብ ቢመጣ ድንገት ብናገኘው ዝብርቃችን ወጣ። ምን መሆኑ እንኳን በቅጡ ሳይገባን? ባሴት እንደ ሰከርን አዲስ ዓለም ገባን። ማን ይፈርድብኛል መለየት ተስኖኝ ሁሉ ስፒም ታታብኝ ቅዠት ሕልም ወይ ሰውን ይልቅስ ንገሩኝ። መልሱ ባያረካ ካንጀት ጠብ ባይልም አስረጂ ለማግኘት ይኸው ኳትናለሁ። መጠየቅ አይገደኝ ዛሬም ጠይቃለሁ ይገርማል። ቀስቅሱኝ ወዝወዙኝ ቈንጥጡኝ ባካችሁ ፈጥኜ እንድነቃ መልሱን ካወቃችሁ አስታውሱኝ ባልረሳም ንገሩኝ ደግማችሁ ሕልምህ የሚጨበጥ እውነት ነው ብላችሁ ዐይኖችሽ ከዐይኖቼ ድንገት ቢጋጠሙ የጠበቅኩት ዘመን ምክንያቱ ተገልጦ ገባኝ የቅድሙ የልብሽን ዜማ አነበብኩ ነፍስሽን የትርታሽን ስልት ማራኪ ዳንስሽን የሰከነው ቀልብሽ መንፈስሽ ነገረኝ ለሕይወትሽ ትርጉም ያገኘሽበትን ተረዳሁ በቅጽበት የምትኖሪለትን ድሮ ድሮ ያኔ ሳላይ የለየሁሽ ሳላውቅ የፈለግኩሽ ፈቅጄ የወደድኩሽ ዝንታለም ጠበቅኩሽ። የእምነት ቃልሽ ለምለም ወደር የለዋቻ። መጠበቅ አበቃ እብስ፣ ወደ ነገ ተያይዞ ጭልጥ እስከ ዓለም ዳርቻ። የነገ ስዕሎች በሚል አቢይ ርዕስ ከተጻፉ ተከታታይ ግጥሞቻቸው ውበት መጨረሻ ከተሰኘች ረዘም ያለች ግጥማቸው አጠር አድርገን የወሰነውን የሳምንቷ ምርጥ ያደረግናትን የኔ የተባሉ ቤተኛችንን ግጥም በማስቀደም ዝግጅታችንን ጀምረናል። ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ቅንብር ነው የምናመራው። በሩሲያና በዩክሬን ጦርነት አንድምታ ዙሪያ ከምጣኔ ሀብት ባለሙያ ጋር ወደ ተደረገ ቃለ ምልልስ ፕሮፌሰር ወርቁ አበራ ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህር እና የትምህርት ክፍሉም ሊቀመንበር፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁኝ። ውይይቱን እንድቀጥል ስለጋበስገኝ አመሰግናለሁኝ። አቶ ከጥቂት ሳምንታት በፊት ነበር የሩሲያና የዩክሬን ግጭት እንደጀመረ። ጦርነቱ በዓለም ኢኮኖሚ ላይ የማህበራዊ ሕይወትም ሆነ ፖለቲካ ላይ ምን አይነት ተጽዕኖ ሊያሳድር ይችል ይሆን የሚል ወደፊት የሚታየውን ነገር ነበር። ከመድረሱ በፊት እርስዎና የሙያ አጋሮ አቶ ገብርኤል ንጋቱን ጋብዤ የተወያያችሁት መለስ ብለን ልንጎበኘው ነው። ድንገት በተፈጠረ አጋጣሚ አቶ ገብርኤል በቀጠሯችን መሰረት በዚህ ውይይት ለመሳተፍ ለጊዜው አልቻሉም። በሚቀጥለው ውይይት ላይ እርሳቸውም እንደሚቀላቀሉ ተስፋ አድርጋለሁ። እጅግ እየናረ ከመጣው የምግብ ዋጋ እስከ ነዳጅና ሌሎች ቁሳቁሶች ዋጋ እያሳደረ ያለውን ጫና ዛሬ በተግባር ያየነውን ማለት ነው። ቀደም ሲል ሀሳብ ነበርና ወደፊት ይመጣል ብለን የተወያየ ነው። በተለይም በአፍሪካ ምጣኔ ሀብትና ፖለቲካ እንዲሁም ሁለንተናዊ ማህበራዊ ህይወት ላይ ያለውን ተጽዕኖ ለመመልከት ከአለም አቀፉ ይዞታው ብንጀምር ምን ታዘቡ? ከተጀመረ ሶስተኛ ወሩ እየተቃረበ ያለ ጦርነት ነው። ምን አይነት ሁኔታዎች ይመለከታሉ? ፕሮፌሰር ወርቁ። እሺ አመሰግናለሁኝ። ጦርነቱ በተጀመረ አካባቢ ያነሳናቸው አንዳንድ ሊመጡ የሚችሉ የኢኮኖሚ ችግሮች ነበሩ። እነሱን አይተናል እና ዋናውም የዋጋ ግሽበት ነው። በተለይም የነዳጅ ዘይት ዋጋ መጨመር፣ የምግብ ዋጋ መጨመር ከፍተኛ ችግር እየፈጠረ ነው። እና እዚህ ላይ እንግዲህ በዓለም ደረጃ ስንመለከተው ጦርነቱ ያደረገው ውጤት ምንድን ነው? በዋጋው መጨመር ላይ አስተዋጽኦ አድርጓል። መገንዘብ ያለብን እንግዲህ ግሽበቱን ጦርነቱ አልፈጠረም፣ ቀደም ብሎ ግሽበቱ ነበር እና ጦርነቱ የዋጋውን ግሽበት አባብሶታል። እና ጦርነቱ ያስከተለውን የኢኮኖሚ ችግር ስንመለከት መገንዘብ ያለብን ምንድን ነው? በይበልጥ ሁሉም ሀገር እኩል ተጎድቷል ለማለት አንችልም። የበለጠ የተጎዱት ሀገሮች እነማን ናቸው ብንል ኢኮኖሚ አንጻር ማለት ነው። ለዩክሬንና ለሩሲያ የሚቀርቡ ሀገሮች በይበልጥ እየተጎዱ ናቸው። ምክንያቱም ያላቸው ኢኮኖሚ እስስር ከፍተኛ በመሆኑ ከዛ እንግዲህ የተጎዱ ሀገሮችን ስንመለከት እርግጥ የዋጋ ግሽበት ቅድም እንዳለ ጠቅላላው ዓለምን መግቶታል። ሆኖም በይበልጥ የተጎዱት ታዳጊ አገሮች ናቸው። ታዳጊ ሀገሮች፣ በተለይም የምግብ ዋጋ መጨመር ብዙዎቹን ሀገሮች የኢኮኖሚ ችግራቸውን አባብሶታል እና ይሄም የሆነበት ምክንያት ምንድን ነው ብንል፣ በሀገር ደረጃ በግለሰብም በቤተሰብ ደረጃ ስንመለከት ገቢያቸው መጠነኛ የሆኑ ግለሰቦች እና ቤተሰቦች፣ ሀገሮች በርከት ያለው ወጪያቸውን የሚያወጡት ምግብ ላይ ነው። ስለዚህ የምግብ ዋጋ በሚጨምርበት ጊዜ በዛው መጠን ክፍያቸው ወጫቸው ይጨምራል ማለት ነው እና ወጫቸው በሚጨምርበት ጊዜ ሌላ እቃዎችና አገልግሎቶችን የመግዛት ችሎታቸው በጣም ይቀንሳል ማለት ነው እና እንግዲህ ይሄንን በግል ደረጃ ስንመለከተው ግለሰቦችና ቤተሰቦች የሚያጋጥማቸው ዋናው ችግር ነው ማለት ነው። ከዚህ ጋር እንግዲህ ተያይዞ ደግሞ መንግስቶች ለምሳሌ የኢትዮጵያ መንግስት ብንመለከት ወይም የግብፅን መንግስት ብንመለከት ለምግብ ድጎማ ያደርጋል። የምግብ ዋጋ በሚጨምርበት ጊዜ በዛው መጠን ድጎማቸውም ይጨምራል ማለት ነው እና ስለዚህ እንግዲህ ይሄ ደግሞ ራሱን የኢኮኖሚ ችግርን ያመጣል። የድጎማው መጨመር ምክንያት ያላቸው የበጀት ሚዛን ይቃወሳል። ከውጭ የሚያመጡት እቃ ዋጋ ይጨምራል። ስለዚህ የውጭ ሚዛን ሂሳባቸው የተቃወሰ ይሆናል። ከዚህም ጋር እንግዲህ ተያይዞ ምንድን ነው ምግብና ዘይት ላይ ከፍተኛ ወጪ ስለሚያወጡ ሌሎች እቅዶች ያላቸው በጀት በዛው መጠን ይቀንሳል። ፕሮፌሰር ወርቁ ይህን መሰል የበጀት ሽግሽግ ወይም ደግሞ ቀደም ሲል የተያዙ እቅዶች እስከ ማሰረዝ የደረሰበትን አንዳንድ ምሳሌዎች ቢጠቅሱልን። እሺ፣ ለምሳሌ እንደተረዳሁት የናይጄሪያ መንግስት ከፍተኛ የሆነ የብረታ ብረት ፋብሪካ ለመስራት እቅድ ነበረው። ነገር ግን አሁን በዚህ በዋጋው ግዥበት ምክንያት ያንን ፕሮጀክት ግብር ላይ ያዋል አልቻለም። እንደዚሁ ዛምቢያ የፖታሽ ምርት ለማምራት እቅድ ነበራቸው። ሆኖም በዚሁ በበጀት ቀውስ ምክንያት ሊያካሄዱት አልቻሉ። በዋጋው ግዥበት ምክንያት የምናየው ችግር ጊዜያዊ ሳይሆን ዘለቅታዊም የሆነ ውጤት ሊያመጣ እንደሚችል በርከት ያሉ መረጃዎች አሉ። መልካም ፕሮፌሰር ወርቁ እንግዲህ በዓለም አቀፍ ደረጃ ያለውን ገጽታ በደምሳሳው በአፍሪካ ሀገራት በቅድ የያዟቸውን ስራዎች ሁሉ እስከ ማስጣል ድረስ ዘለቄታ ያለው ጉዳት ሊያስከትል እንደሚችል አስረድተዋል። እስኪ ገፋ አድርገን እንመልከት። ሰው ራሱ እለት ተእለት ህይወት በየቀኑ የሚያየውን ነገር ነው የምንመለከተው። በኑሯቸው የሚታይ ስለሆነ በሀሳብ ያለ አይደለም። ዛሬ ያን ደረጃ አልፏልና የብዙ ሺዎችን ህይወት ካጠፋ፣ የሀገርን ምጣኔ ሀብት ካደቀቀ እና ሚሊዮኖችን ከቄ ካፈናቀለ ጦርነት በዓመታት ውስጥ ታይቶ የማያውቅ ከፍተኛ ድርቅና ረሀብ አስከትሏል እስከተባለው ድረስ እንደ ኢትዮጵያ ባሉ በተደራረቡ ፈተናዎች የተወጠረች ሀገር ምን ሊያስከትል እንደሚችል መገመት የሚያስቸግር ይመስለኛል። መጠኑ እጅግ የከፋ ነውና፣ ነገር ግን በእርሶ አይን ኢትዮጵያንም እንደምሳሌ አድርጎ ለአድማጮቻችን ቅርብ ማድረግ እንችላለን። መረጃዎች የወጡ የታዩም ካሉ ሌሎችም የአፍሪቃ ሀገሮችም የሰውንም ህይወት በቀጥታ በማያወላዳ መልኩ ጦርነቱ ከመጀመሩ በፊት በቋፍ የነበሩ ሀገሮች ዛሬ ጦርነቱ ከተጀመረ በኋላ የት ይሆኑ፣ ወዴትስ እያመራ ይሆን፣ ምን አይነት ቀውስ ሲያስከትል ይሆን የሚለውን ስጋት ጨምረው። እሺ። እንግዲህ ምንድነው፣ መቼስ ሙሉ በሙሉ ለመተንበይ ያስቸግራል፣ እና ያለንም መረጃ በሲሙሌሽን ላይ የተመሰረተ ነው። ምክንያቱም ጦርነቱ ገና በመካሄድ ላይ ነው ያለው። የአፍሪካ መንግስታትም ያላቸውን መረጃ ሙሉ በሙሉ አልሰበሰቡም፣ እና ቅድም እንዳልኩት እንግዲህ አንድ ጥሩ መረጃ ሆኖ ሊቀርብ የሚችለው ምንድን ነው ባለፈው ሳምንት የዓለም ባንክ ያደረገው ጥናት ነበር እና ዋናውም ዓላማ የምግቡ ዋጋ መጨመር በታዳጊ ሀገሮች ላይ ሊያስከትል የሚችለው ችግር ምንድን ነው የሚለውን ጥያቄ ለመመለስ ተመርማሪዎቹ ሞክረዋል እና በዚህ ይህን ጥያቄ ለመመለስ ሀምሳ ሶስት ሀገሮችን መርጠዋል። ከዚህ ውስጥ በርከት ያሉ የአፍሪካ ሀገሮችም አሉ። የደረሱበት ድምዳሜ ምንድን ነው? ከሀምሳ ሶስቱ ሀገሮች ውስጥ አርባ ሶስቱ ከፍተኛ የኢኮኖሚ ቀውስ እንደሚያጋጥማቸው ይናገራል። ይሄ ማለት ምንድን ነው? ቅድም እንዳልኩት መጠነኛ ገቢ ያላቸው ግለሰቦች እና ቤተሰቦች የበለጠ ይቸገራሉ ከሌላውም ህብረተሰብ ማለት ነው እና የሚበት ምክንያት ምንድነው? በርከት ያለው ወጪው ምግብ ላይ ስለሚሆን ነው። በግለሰብ ደረጃ እና በቤተሰብ ደረጃ ያን አይነት ችግር ያጋጥማቸዋል። ደሞዛቸው የመግዛት ችሎታው በጣም ቀንሷል። ስለዚህ የኑሮ ደረጃቸው በጣም እየቀነሰ ነው ማለት ነው። በዛው አንጻር ደግሞ ቅድም እንዳልኩት መንግስት ሊሰራ የሚችለውን ስራ አገልግሎት፣ ለምሳሌ ትምህርት፣ ጤንነትን በሚመለከት ኢንፍራስትራክቸር ኢንቨስትመንት በሚመለከት ለማድረግ የሚችለውን ያህል ሊያደርግ አይችልም። ስለዚህ ዘለቄታዊ የሆነ ችግር ሊፈጥር ይችላል ማለት ነው እና በዓለም ባንክ ጥናት መሰረት ዋና ዋና ችግር የሚያጋጥማቸው ሀገሮች በአፍሪካ ውስጥ እነማን ናቸው ብለን ስንጠይቅ ጥናቱ የሚያሳየው ምንድን ነው? በመጀመሪያ ደረጃ የበለጠ የምትጎዳው ሞሪታኒያ፣ ከዛ ግብፅ፣ በሶስተኛ ደረጃ ደቡብ አፍሪካ፣ በአራተኛ ደረጃ ዛምቢያ፣ በአምስተኛ ደረጃ ሞዛምቢክ፣ ከዛ ኢትዮጵያ እያለ እየቀጠለ ይሄዳል። ከዚህ ላይ እንግዲህ አዳማጮች ትንሽ ግራ ሊገባቸው የሚችለው እንዴት ግብፅን የመሰለ ሀገር ወይም ደቡብ አፍሪካን የመሰለ ሀገር ማዕከለኛ ገቢ ላይ ያሉ ሀገሮች ከኢትዮጵያ ና ከናይጄሪያ ከኬንያ የበለጠ የሚጎዱበት ምክንያት ምንድን ነው? የሚል ጥያቄ ሊያነሱ ይችላሉ። ተገቢ ጥያቄ ነው። ይህም የሆነበት ምክንያት ምንድን ነው? እነዚህ ሀገሮች የምዕራባውያን የምግብ ባህል የሚከተሉ አገሮች ናቸው። ማለትም ዳቦና ፓስታ የሚበሉ ሀገሮች ናቸው። በዛ ምክንያት የስንዴ ዋጋ በሚጨምሩበት ጊዜ የኖሮ ደረጃቸውም በጣም ዝቅ ሊል ይችላል። ሌላ የምግብ አማራጭ በስፋት የማይዘወተርበት እያሉ ነው። ዋና ምግባቸው አድርገውት ስንዴ ነው። ትክክል ሆነ? ትክክል ነው እና ያ እንግዲህ ጥሩ ምሳሌ ነው ማለት ነው። ስለዚህ ምንድን ነው ለምሳሌ መፍትሄ ይፈለግ በሚባልበት ጊዜ ይሄ የምዕራባውያንን የአመጋገብ ባህል ከዛ በተቻለ መጠን አፍሪካኖች ነፃ መውጣት እንዳለባቸው ያሳየናል፣ እና የባህል ምግብ ሊጠቀሙ ይገባል። ልክ ኢትዮጵያ ውስጥ እንጀራ፣ በቆሎ እንደምንበላው በተለይም ደግሞ እንሰት ጥሩ የሆነ የምግብ ዋጋ አለው። እነዚህ የመሳሰሉት ነገሮች ላይ አፍሪካኖች ትኩረት ማድረግ እንደሚገባቸው ትምህርት ይሰጠናል። መልካም ፕሮፌሰር ወርቁ የኢትዮጵያን አስመልክቶስ የሚታየውን ኑሮ ውድነት ተደራራቢ ችግሮችን ጨምሮ በዚህ ሰዓት የደረሰ መልከት ለማድረግ የሚያስችል መረጃ ካለ የጦርነቱን አዝማሚያ አስመልክቶ በዓለም አቀፍ ደረጃ ከወዲሁ ሊታዩ የሚችሉ ሁኔታዎች ያሉበትን ሰፋ ባለው የሙያ አጋሮቸውን ባካተው ውይይታችን እንመለከታለን። ለአሁኑ ግን የኢትዮጵያን በአጭሩ መልከት እንዲፈትብ ያደርጉ። ኢትዮጵያን በሚመለከት የዋጋው ግሽበቱ አስተዋጽኦ አድርጓል እና የኢትዮጵያ መንግስት ሴንትራል ስታቲስቲካል ኤጀንሲ ባወጣው መረጃ መሰረት የዋጋው ግሽበት የዛሬ አመት አካባቢ በፈረንጆች አቆጣጠር ኤፕሪል 2021 ሀያ በመቶ ያህል ነበረ። አሁን የዋጋው ግሽበት ጨምሮ 36 በመቶ ያህል 37 በመቶ ሆኗል። ነገር ግን የምግብ ዋጋውን መጨመር ግሽበት ስንመለከት የዛሬ አመት ሀያ በመቶ ያህል ነበረ፣ ዛሬ ወደ አርባ ሦስት በመቶ ያህል ጨምሯል። እና እንግዲህ ይሄ የሚያሳየን ምንድን ነው? ጦርነቱ በቀጥታ በኢትዮጵያ ሕዝብ ላይ ያስከተለውን የኢኮኖሚ ቀውስ በመጠኑም ቢሆን ያሳየናል ማለት ነው። እና እንግዲህ ወደፊት ስንወያይ እነዚህን ነጥቦች ቀረብ ብለን እንመለከታል ፕሮፌሰር ወርቆ የሚታየውን ገጽታ ይበልጡንም ደግሞ በአፍሪቃና እንደ ኢትዮጵያ ባሉ ሀገሮች ውስጥ እያሳደረ ያለውን ተጽዕኖ ተመልክተዋል። በሂደት ላይ ያለ ጦርነት እንደመሆኑ ተከታታይ ውይይቶችንም መጋበዙ አልቀረም። ይልቁንም ደግሞ የሚፈራውንና ወደፊት ሊቀጥል የሚችለውን በሚመለከት ሰፋ ያለ ውይይት በጥቂት ቀናት ውስጥ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። ተለጋበዝከኝ አቶ አዶላ፣ አመሰግናለሁኝ።

ጤና ስጥልኛ አሉላ ሲሉ ይንደረድራሉ። የቀደመውን ዝግጅታችንን የተከታተሉ አድማጫችን ካሳሁን ይበልጣል ከዚሁ ከቨርጂኒያ ዝግጅቱ በተላለፈ እለት ባደረሱን የኢሜይል መልእክታቸው ትዝታ የአሜሪካ ድምፅን በጡረታ አመልቅቋን በራዲዮ መጽሔት ዝግጅት ስሰማ መጀመሪያ እንደ መደንገጥ ብዬ ነበር። በኋላ ግን ይህን ያህል ዘመን በብቃት አገልግሎ በክብር መሰናበት መታደል መሆኑን አስቤ ተጽናናው። ነው ትዝታን በድምፅ የማውቃት በሥራ ዘመኗ ልክ ነው። ደርባባ ድምጿ የጣቢያው ውበት ስለነበረ ምንጊዜም ለዛው አይረሳኝም። በአካልም አንድ ጊዜ አግኝቻት ነበር ሲሉ ይቀጥላሉ። አድማጫችን ካሳሁን ከስድስት ወይም ከሰባት ዓመት በፊት ይመስለኛል፣ በአንድ መድረክ በኢትዮጵያ ምርጫ ጉዳይ ላይ አጭር ነገር አቅርቤ ነበረ ከመድረክ እንደወረድኩም መታ አድናቅቷን ለመግለጽና ለማበረታታት የቀደማት ሰው አልነበረም። በእውነቱ ለሰው ክብር መስጠት የምታውቅ ትሑት ባለሙያ ናት። ቀሪው ዘመን ድረፍቶ የተድላ ወይም ለአዲስ ተልዕኮ አዲስ ምዕራፍ መክፈቻ እንዲሆንልሽ ይመኛለሁ። በመጨረሻም የአገልግሎት ዘመናችሁን በመፈጸም የምትሰናበቱ ባለሙያዎች ያካበታችሁት ልምድና እውቀት ለሀገር ሀብት ስለሆነ ሰብሰብ ብላችሁ በበጎ አድራጎትም ሆነ ሌላ ማኅበራዊ ጉዳይ ወገኖቻችሁም መደገፍ በምትችሉበት መንገድ ላይ እንድትመክሩ አደራ ብል ደስ ይለኛል። ዛሬም ወገን ይፈልጋችኋልና። ካሳሁን ይበልጣል አስተያየታቸውን ቋጭው። ሰላም የአሜሪካ ድምፅ ባልደረቦች። አሉን ደግሞ ደረጀ ገብረ መስቀል ናቸው ከአዲስ አበባ። አንጋፋዋ ጋዜጠኛ ትዝታ በላቸው ቪኦኤን እንደምትለቅ ሲሰማ በጣም ነው የደነገጥኩት። ትዝታ በጋዜጠኝነት ሙያ ዘርፍ ለዓመታት የሚታወስ አሻራ ያሳረፈች ድንቅ ሙያተኛ ነች ሲሉ ይቀጥላሉ። የአዲስ አበባው አድማጫችን ደረጀ በኢሜይል ባደረሱን መልእክታቸው የአሜሪካ ድምፅ ሲነሳ ትዝታ አብራ ትታወሳለች። ርዕስ የምትመርጥበት ክርክሮችን የምትመራበት አኳኋንና የራሷ አቀራረብ ስልት በአድማጭ አእምሮ ለረዥም ጊዜ የሚታወስ ብዙ ጋዜጠኞች በአብነት የሚወስዱት ነው። ትዝታ በላቸው ሌላው መለያ ባህሪዋ በተለይ ኢትዮጵያ ውስጥ በየጊዜው በሚከሰቱ አስቸጋሪ ሁኔታዎች እጅግ እንደምታዝን ለመገመት የሚቻል ቢሆንም ይህ የሐዘን ስሜት የጋዜጠኝነት ሙያዋን እንዳያዛባ የምታደርገው ጥንቃቄና የምትከተለው ስልት ብዙዎቹ የሚዲያ ሰዎች ለመፈጸም የሚቸገሩበት ነው። ደረጃ ይቀጥላሉ። ዝታ የአሜሪካ ድምፅ ሥራዋን ብታቆምም በተለምዶ ጡረታ የሚባል ከሥራ የመገለል ልማድ እንደማይመለከታት ግን እገምታለሁ። ለዘመናት ባካበተችው ሰፊ ልምድም በሚዲያ ዘርፍም ሆነ ለሕብረተሰቡ በሚጠቅሙ ሌሎች መስኮች ከፍተኛ አስተዋጽኦ እንደምታበረክት አምናለሁ። ለትዝታ መልካሙን ሁሉ እመኛለሁ። የአሜሪካ ድምፅ የዘወትር አድማጭ ደረጀ ገብረ መስቀል ከሸገር ሲሉም አስተያየታቸውን ቋጭተዋል። ደረጀ አድማጮች ቀሪውን አስተያየቶች ወደ ኋላ እናቆይና አሁን ከትዝታ ጋር ወደ ጀመርነው ውይይት እንመለስ። በቀደመው ፕሮግራማችን እልባት ካደረግንበት ነው የምንንደረደረው። ፕሮግራሞች አንድ ሁለቴ በኮቪድ ዘመንም በግጭቱም ውስጥ የመሞከር እድል ነበረና አንቺ የምትሳተፊበት ጋዜጠኞች ጠረጴዛ ዙሪያ ውይይት ላይ ጨረፍ ያደርግ ነው ይመስለኛል። ጠዋት ስትነሽ፣ በዓለም ዙሪያ ያለውን ዜና ስታሰባስቢ ከባድ ሁኔታ ነው የሚገጥምሽ። በተለይ ሰዎች የሚያልቁበት ሁኔታ እየበዛ ሲሄድ፣ ተረኛው ኤዲተር ወይም አዘጋጅ ሆንኩበትን ጊዜ ሳስታውስ፣ የሆነ ሰዓት ላይ ሀሳቡን ቶሎ ሰብስበሽ አግኝተሽ እሱን እያሰብሽ ሰውነትሽ ልትታጠቢ ወደ ሻወር ትገቢያለሽ። አእምሮሽ እየሰራ ነው ሁሉንም። የሆነ ሰዓት ላይ ግን የሚቀጥለውን ሰላሳ ደቂቃ ከዛ ጭንቀት ነጻ ማድረግ ስፈልግ አገኘች ራሴን። ምክንያቱም ሁሉ ከስሜቱ ከጉዳቱ ከቁስለቱ በላይ መሆንን ብትፈልጊ ሰው ነሽና ያምሻል። ምን ይመስላል ያንቺ የግል ስሜት ሽን እውነተኛ እዛ ቦታ የሚወስድሽን ስሜት እስኪ ያጋሪ። በተለይ ኢትዮጵያዊ የሆነ ስለ ኢትዮጵያ ከውጭ ስትዘግብ ከባድ ነው። በተለይም ደግሞ እንደኔ እግዚአብሔር ይመስገን እድሉ ሲኖርህ አገርም ሄደህ የህዝብ ጉዳት ድህነት ርዛት ማየት ስትችል እንደገና ደግሞ ተመልሰህ ምናልባትም ደሞ ትንሽ መረጋጋት ስታይ በእኛ ዘመን ኢትዮጵያ ፋታ አግኝታ ፋታ የላት አገሪቱ እና አገር ማለት ህዝብ ነው። ህዝቡ ፋታ ኖሮ ታያቅ፣ እሱ በጣም አንጀትህን ይበላሃል። ምክንያቱም ደግሞ በትንሽ ነገር ነው በትንሽ ነገር ነው ሊታለፍ በሚችል ትልቅ ጦርነት ውስጥ እየተገባ አገሪቱ ደግሞ ልክ እንደሚያደግ ሕጻናት ሁል ጊዜ ተወት ስታረጋት ብቡ ትላለች፣ ታንሰራራለች። ለማንኛውም ስሜትህ ወደዛ ይሄዳል። ሁልጊዜ ምን አይነት ለምሳሌ ኔ አሁን ሙያዬን መለስ ብዬ ብገመግም እዚህ ቤት የአሜሪካ ድምጽ ራዲዮ ውስጥ ስለምን ዘገባችሁ ብትል ዘጠና ዘጠኝ በመቶ ስለ ረሃብ፣ ስለ ጦርነት፣ ስለ አለመግባባት፣ ስለ ፖለቲካ ፓርቲዎች ጥል፣ ስለ ሴቶች ስለ እርዛት ስለ መፈናቀል ስለ ስደት። ማእት አመት ነው። ከደርግ ይጀምራል። ኢህአዴግ ይመጣል። ኢህአዴግ ሲመጣ ትንሽ ረጋ ብሎ ነበር። ደህና ጋዜጠኞች ሀገር ውስጥ ትንሽ በነጻነት መስራት ጀምሮ ነበር። ከምርጫ 97 በኋላ እንደገና ከዛ እንደዚሁ እየባሰ እየባሰ እየባሰ እየባሰ ሄዶ አሁን ኢህአዴግ የሚባለው ሀይል ደግሞ ዞሩ ሲል ጠቅላይ ሚኒስትር አብይ ሲመጡ የመጀመሪያ አንድ አመት ሁለት አመት በቃ የነበረውን የህዝብ ደስታና ዩፎሪያ ታያለ። ከዛ እንደገና ጦርነቱ መጡ እና ቮይስ ኦፍ አሜሪካም ሲባል እንግዲህ በብዛት የዘገበው እሱን ነው ማለት ነው። ስለ ስደት ስለ ድርቅ ስለ ፋታ የለም ብለሻለ። ፋታ የላት አገሪቱ፣ ፋታ የላት። ህዝቡ ፋታ አይኖረኝ እስካላለ ድረስ አሁንም ፋታ አይኖረውም። ለምንድን ነው የሚል ነገር አሁን ቅድም ያልከው ደግሞ ወደ ሌላ ልውሰድ እንጂ አሁን ይሄ ኢትዮጵያ ብቻ ሳይሆን በምዕራቡም ዓለም ቢሆን የሚያወዛግበው ይሄ ኃላፊነት የጎደለው የማህበራዊ መገናኛ ብዙሀን ዘገባ እሱ ወዴት ሀገራችንን እንደሚወስድም ምን ያላውቅ ዓለምንም ወዴት እየወሰደ እንደሆነ ሪሊ የሚያሳስብ ነገር ነው። ሚያሳስብ ነው። በታላቅ ሀገሮች በሚባሉት እንደ ዩናይት ስቴትስ ባሉ የዘመን የጠገበ ዲሞክራሲ አደጋ ላይ የወደቀበት ጊዜ ነው እና እንደኛ ግጭት የበረከተበት ዓለም ምን ሊሆን እንደሚችል መገመት የሚያዳግት ይመስለኛል። ትዝታ እንደው ራዲዮ መጽሔት ላይም ነው የሚቀርበው። ስራችንም የሚበልጥን አንቺ እንደነገርሽ የችግር ነገር ዘገባ ቢበዛም ፋታም መውሰድም ቀለል ያለውም ነገር ይኖራልና ትንሽ ደግሞ መንገዱን ልቀየርና ዘና የሚያደርጉ በተለየ ሁኔታ ውስጥ የሚታወሱ ነገሮችንም መመልከት እንሞክራለን። የኢትዮጵያ ነገር ይብዛው እንጂ ዋናው አድማጫችን ቅድም እንዳለው ኢትዮጵያውያን የሆኑ በዓለም ዙሪያ ያሉበት የአሜሪካን ፖለቲካ እንዘግባለን። አሜሪካ ውስጥ የሚካሄዱ እንቅስቃሴዎችን እንዘግባለን። በብዙ ዘመናት ውስጥ ከአሜሪካ ሙዚቃ ዝግጅት ሂት ፓሬድን የእናንተ ዘመን የሚቀርቡ የነበሩትን አውቃለሁ። በዚህ ሀገር አነጋገር የደስታ የሚባሉ ነገሮች ሁሌም ጭንቀት ብቻ አይደለምና ከዘገባ በኋላ ሊሆን ይችላል። ረጅም ብዙ ውጥረት ካለበት ስራ በኋላ የእፎይታ ስሜት ሲፈጠር ሊሆን ይችላል። አብሮ በመሆን የሚደረጉ የትኞቹ ጎልቶ ይታዩሻል? ብዙ ነገር ነው። እኔ እንደገና አሁንም ወደ አድማጭ ነው መልስ። ምንድን ነው የአድማጭ ፍቅር? በጣም ኃይል የሚሰጥህ ለስራ እንድትጎለበት የሚያደርግህ ነገር ነው። በፊት በፊት በጣም ብዙ ደብዳቤዎች እናገኛለን፣ የፍቅር ደብዳቤ ሳይቀር በጣም ብዙ ደብዳቤዎች እናገኛለን። ሰው በጣም ፕሮግራሙን ይከታተላል። ካልመሰለው በደንብ ይተቸናል። ትችቱንም መልሰን እናሰማዋለን። ጥሩ ነው ካለ ምስጋናውንም እናሰማዋለን። እሱ አለ። ከአድማጭ ፍቅር ቀጥሎ እንዳልከው ፕሮግራሞችንም ለምሳሌ አሜሪካን ውስጥም ተዘዋውረን የአሜሪካን ባህል ወይንም ልዩ ልዩ ማህበረሰቦች ኢንዲጅነስ የሚባሉ ማህበረሰቦች ለምሳሌ አሁን ወደ ኔቲቭ አሜሪካን ማህበረሰብ ተልኬ ፕሮግራም ሰርቻ ቃለሁ ስለ ኑሯቸው፣ ስለ የእለት እለት ኑሯቸውና እና ዘይቤያቸው እንዲ እንዲህ አይነት ነገር ትምህርት የምታገኝበት ነገሮች አሉ። እንዳልከው የሙዚቃ አዘጋጅ ነበርኩኝ ወጣት ስለነበርኩኝ እኔም እከታተላቸዋለሁ። እነኚህ ሙዚቃዎች በተለይ በሰማኒያዎቹ ዓመታት ውስጥ እና በሺ ዘጠኝ መቶ ሰባዎቹ መጨረሻ ሰማኒያዎቹ ሄድ ፓሬድ ሰራ ነበር እና ለእኔ በጣም በቃ በጣም ጥሩ ግን አሁን ይገርመሃል፣ ሙዚቃም ተለውጧል እና ልጅን ነው ብዙ ጊዜ ምንድን ነው የሚሉት፣ ምንድን ነው የሚለው ይሄ እና ምንም ነገር አይለወጥ ለማለት አይደለም። ብዙ ነገሮች ይለወጣሉ። ነገር ግን ልክ ነህ ሁሉ ነገር ጨለማ አልነበረም ጥሩ ጥሩ ነገሮችም ነበር ሰርተናል ራሱ ሄደህ ስለ ፖሊዮ ስለ ኤች አይቪ ኤድስ ዘመቻ ጤና ጉዳዮች ልትዘግብ ስትሄድ በጣም ብዙ ደስታን ተጎናጽፈ የምትመለስበት ሁኔታ ነው። ከኢትዮጵያም ቢሆን እንግዲህ ጋዜጠኝነት የሚመለከቱ የቀሩኝ የተወሰኑ ጥያቄዎች አሉ። እሱን ቆም አድርጌ ደግሞ ወደ ህይወት ልመለስ፣ የህይወትሽ ትልቁ አካል ስለሆነ ጋዜጠኝነት እንደጋግመን እናውራ እንጂ ህይወት የሚባለውም ነገር አለና፣ በደስታም በፈተናም የሚታወሱ ጊዜ ውስጥ ታልፍ ያለሽ እንደ ሰው። ጋዜጠኝነት ለዛ እንዳትጋለጫ አያረግሽም፣ እንደ ሰው ትጋለጫለሽ፣ ሁሉም ፈተና ይጠብቅሻል ና ትልቁ ጊዜሽ የቱ ነበር? በጣም ጥሩ ጊዜ የምትዩ በህይወትሽ ወደኋላ ወደ ኋላ መለስ ብለሽ ስታስታውሺ የደስታ ጊዜ አርገሽ የምትወስ የፈተናሽ ጊዜ ማንንም እናት ስትጠይቅ በግል ትልቁ ጊዜሽ መቼ ነው ብትላት ብዙዎቹ ለማለት ይቻላል ልጆቼን ስወልድ ነው። ትልቅ ነገር ነው። የመጀመሪያ ልጄን አሁን የለኝም እሱ እሱን ስወልድ በጣም ፈልጌው ነው ይወልድ እና ልጅ ሁሉ ቆንጆ ነው። ነገር ግን በቃ እንዴ ይሄ በጣም የሚያምር እግዚአብሔር የሰጠኝ ትልቅ፣ ምን ያህል ሰውን ማፍቀር እንደምችል በሱ ነው የተማርኩ እና እሱ የደስታ ጊዜ ነው። ከዛ ሁለተኛው ልጅ የተወለደ ሰዎች ሁልጊዜ ይስቁብኛል። ወንድ ነው ስባል ደዛኛው አርጌ ልወደው ይችላለሁ እንዴ ሁለተኛው ሴት ነበር የፈለኩት። ነገር ግን አሁን ያለኝ ሁለተኛው ልጄ ከኔ የማይለየው ቤቱ ሌላ ጋ ነው፣ ግን ከኔ አይለይም። እሱ እንደ ሴት ልጄም እንደ ወንድ ልጄም ነው እና እግዚአብሔር በልጆቼ ስለባረከኝ በጣም ነው የማመሰግነው እግዚአብሔርን። እሱ ነው ትልቁ ጊዜ ለእኔ በህይወቴ። የመከራዬ ጊዜ ደግሞ ረጅም የመከራ ዘመን ነበረ፣ አንድ አስራ አምስት አመት ነገር ግን ስራዬን አላስተጓጎለኝም። ሰው ይገርመው ነበረ። እንዴት አርገሽ ነው የምትሰሪው? ይለኝ ነበረ። ነገር ግን የሚገርም ነገር ቦታ ቦታ ነበረኝ። ከዚህ ስወጣ ዋናው ችግሬ እኔ ልጄ የታመመበትና ልጄን ያስታመምኩበት አስራ አምስት ዓመት በጣም ከባድ ጊዜ ነበረ። ዛሬ በህይወት የሌለው ልጅ የሌለው ልጅ እና እንደዛም ሆኖ በቃ እግዚአብሔር ይመስገን ማለት ነው። ጠንካራ እናትም ጠንካራ የሙያ ሰውም መሆን ትልቅ ፈጣ እሆናለሁ ብዬ አስቤበት ሳይሆን እግዚአብሔር ቸርነት። ትዝታ፣ ወደ ኋላ መለስ ብለሽ ስታይ በህይወትም በስራም እንዲህ ቢሆን፣ በዚህ መንገድ አይቸው ቢሆን ማለታችን አይቀርም። በየትኛውም ሊሆን ይችላል፤ በስራሽም፣ እንደው ይሄን በተለየ መንገድ አየው ነበር ምትየው ከስራ ጋር የተገናኘ ሊሆን ይችላል በህይወት ሽኮሴሻቸው ካደረሻቸው ነገሮች ሊሆን ይችላል። እንዲህ ባላረገ መርጥ ነበር። ያን እድል ሁለተኛ ባገኝ እንዲህ ባደርገው ነበር ትክክልም ሆነው ብለሽ ዛሬ በዛ መንገድ የምታየው ነገር ካለሽ ከሁለቱም ሊሆን ይችላል። ሁለተኛ የይዘሽ እንድትመልሽ ዛሬ አዲስ ስራ ምትጀምሪ ቢሆን ቅድም ሁለቱን ስሜት አንድ ቦታ አምጠሽ ነግረሽ ናል። ዛሬ በስራ የመጨረሻው ቀን መሆን ቀርቶ አዲስ ስራ ምትጀምሪ ቢሆን፣ ጋዜጠኛ ነበር መልሰሽ የምትኙ ከየትኛውም መጀመር ትችያለሽ። ይኖ፣ አሉላ ሲፈጥረኝ የጸጸት ሰው አይደለሁም። ሁል ጊዜ እግዚአብሔር ለሚያደርግልኝ በጎ ነገር፣ ድንቅ ነገር እኔ እድለኛ ነኝ ብዬ ነው ሁልጊዜ ጊዜ የማስበው። ስለዚህ ይህን ባረግ ኖሮ ያን ባረግ ኖሮ የሚል አይገርምህም። አንተ አሁን ሁሉ ስትጠይቀኝ ምንም የሚመጣልኝ የለም በህይወትም በስራም በህይወትም በስራ ምክንያቱም፣ አትሳሳት በህይወቴ መቶ በመቶ ደስተኛ ነኝ ለማለት አይደለም። ማንም ደስተኛ ሊሆን አይችልም። ነገር ግን እኔ ምንድን ነው እግዚአብሔር የሰጠኝ ራሴን ለይቼ አይደለም የማየው፣ ራሴን ከብዙ ሰዎች ነው የማየው። እንደውም ከጓደኞቼ ጋር ቀልዳለሁ። እኔ እኮ የተወለድኩት አንዲት ጥግ የኢትዮጵያ ትንሽ መንደር ለአድማጮች ንገሪ። እሷን ሁሌን ሰማትገመጣለች ያየው ትባላለች። በጣም ቆንጆ ናት እንደ ሸለቆ። አሁን እንኳ ሌላ ነገር ሆኗል። በጣም እንደተቀሩት ኢትዮጵያ ከተሞች ኖ ሰው ብዛት አለ። እኛ በምናድግበት ጊዜ ግን የምታየው ያኔ ልጅም ስለሆንክ ውበቱን አታይም። ገባ እኔ እኮ የመጣሁት እንዲህ በተራራ ነው የተከበበችው ሸለቆ ውስጥ ነገር ናት። በጣም ቆንጆ ለማገር ነው ኢሉባቦር ውስጥ ነው እዛ ነው የተወለድኩት። እዛ ስወለድ ነው እግዚአብሔር በትምህርት ለሚያምን አባት እንድወለድ አደረገኝ። አባትና እናት እና እንደዚህ እንደዛ ነው ህይወቴን የማየው። እኔ እድለኛ ነኝ ብዬ ነው ሁል ጊዜ የማየው ነገሩን። ለማሳጠር ግን እንደገና ብወለድም ጋዜጠኛ ነው የምሆነው። ያን ያህል ነው የምወደው። ይሄ ትልቅ ይመስለኛል። ክቡር ነው በጣም ክቡር፣ በትክክል ከያዝከው እንደው ለምን ታካብዳለች ሊሉኝ ይችላሉ ወጣት ጋዜጠኞችን፣ ነገር ግን አእምሯቸውን እንዲፈትሹ ጠይቃቸዋለሁ። ስራ ብቻ አይደለም። አዎ ያው ዩቱብ ላይ እንትን ጭኖ ገንዘብ ማግኛ ብቻ ወሬ ማራገቢያ ና አንዳንድ ጊዜ ህዝብን የሚያጋጭ ምናምን መሆን የለበትም። እንግዲህ አየ ደግሞ አፌን የሚይዘን በወረቀት ላይ እንዲህ ያስተማረን ና እንድናምንበት ያረገን አገር አሜሪካ ሀገር አሁን እየተንሸራተተ ነው የጋዜጠኝነት ነገር። እዚህም ሀገር ምሁራኑ እሪ እያሉ ነው። ስለዚህ እንደ ጋዜጠኝነት ክቡር ስራ የለም። በእውነት ለህዝብ በተለይ መረጃዎች ለህዝብ በነጻ በማይደርሱበት ሀገር፣ መረጃ በሚከለከልበት መብት በሌለበት ሀገር ከሩቅ ሆነህ መረጃ ለሌለው ህዝብ መረጃ ማድረስ እንዴት ትልቅ እድል መሰለ። ትልቅ እድል። እናም ደግሞ ለማነሳሳት ምን ለማለት ምናምን ሳይሆን እውነቱን እውነቱን የሚናገር መረጃ። ስለዚህ እንደገናም እድሉ ቢኖረኝ ጋዜጠኛ ነው የምሆነው። በዚህ ባበቃ ደስ ይለኝ ነበረ። ቃለ ምልልሳችንን በጀመርሽበት በመጨረሹ ዛሬም ብጀምር እሱን ነው የምጀምረው፣ ግን ይሄን ይመስላል። ይህን ሁሉ ኃላፊነት መውሰድ ይጠይቃል ብለሻል። ሰዓታችን እያለቀ ነው። በጥርፊያ ሁለት ጥያቄዎች ልጠይቅሽ። አንዱ እንደው ከህይወት ልምድ ቢጋራ በእናንተ ህይወት አንቺና ጓደኞችን ይመለከታል። ብዙ ጊዜ እንደው ከጨዋታ መሀል አነሳብሻለሁ ያን ነገር በተረዳው ጊዜ ሁሉ ቡድን አስራ ሰባት የሚባል ቡድን አላችሁ ልጆቻችሁን በጋራ ያሳደጋችሁ በውጭ ሀገር ሲኖር እንዴት የግድ ዝምድና የሌላቸው ሰዎች ልጆቻቸውን ማሳደግ ህይወትን ማበልጸግ እንደሚችሉ ምሳሌ ሆናችሁ ይመስለኛል። በተወሰነ ቅርበት፣ በጣም ብዙ ቅርበት እንዳለው ሰው ላስብ አልችልም እናንተን ለእናንተ ባለኝ ቅርበት ባየሁት በጣም የሚመስጠኝ ዛሬ አንዳንድ ወጣቶች ጋር የማየው ትብብር ልጆችን፣ አብሮ ለማሳደግ፣ ለመረዳዳት ህይወቱ የሚጠይቀውን ያደረጉበታል። በተወሰነ ብታካፍ ይነሱ ልክ ነው። ለዚህም ጓደኞችን ነው የማመሰግነው። አላማው ምንድን ነው? እነኚህ እንግዲህ ወጣት ወላጆች ነበርንና ያኔ በ1990 ሰማኒያዎቹ ጅምር ላይ እንደዚህ ብዙዎቻችን ወጣቶች ነን፣ ሰላሳ ውስጥ ምናምንና አንድ ሁለት እንደዚህ ልጆች ወልደናል። እንዲህ ስናየው ልጆቹ አንዳንዶቹ አያቶቻቸው ይመጣሉ ይሄዳሉ፣ አክስት ምናምን አላቸው፣ ነገር ግን ሌላ ነገር የላቸውም። ምናሰብን እኛ ልክ አፍ ከፈቱ በኋላ ትምህርት ቤት ጀመረን። አማርኛ የሚማሩበት ታሪክ የሚማሩበት ባህል የሚማሩበት እስክስታ በል የትግርኛ በል የኦሮምኛ በል የጉራግኛ በል እንደዚህ ሰዎችን እያመጣን እንትን ይላሉ። አብሮ ይገናኛሉ፣ አማርኛ ይማራሉ። በዛ ተጀመረ። ከዛ በኋላ ልጆቹ ሁለተኛ ደረጃ ሄዱ፣ አደጉ፣ ኮሌጅ ሄዱ። ተለዩን። ቤት ወጡ እና ምን እናደርግ ተባለ። በእነሱ ምክንያት ሁልጊዜ እንገናኛለን። ልደታቸውን አብረን እናከብራለን። ልጆቹም ጓደኛሞች ናቸው። እኛም ጓደኝነታችን እየጠበቀ ሄደ። አሁን ምናረግን? ክለብ መሰረትን። የጓደኞች ክለብ ማለት ነው። ያ ክለብ ምን ያደረጋል? አሁን አብሮ ይዞራል። አንዳንድ ቦታ አብረን እንሄዳለን። ጉዞ እናደረጋለን። የተለያዩ ቦታዎችን እንጎበኛለን ከአሜሪካ ውጭም አሜሪካ ውስጥም። ከዛ ደግሞ ለተወሰነ ጊዜ ካምፕ እናረግ ነበር ልጆቹንም ይዘን አንድ ረዘም ያለ ሳምንት መጨረሻ ላይ ከአርብ ጀምረን እስከ ሰኞ ወይንም ከሐሙስ ጀምረን እስከ ሰኞ እዛው እየቀቀልን እዛው እየበላን እዛው እየጠጣን በእግራችን ጫካ ውስጥ እየተጓዘን ልጆቻችን እንትን እንደዚህ በቃ እና የሕይወት ጓደኛሞች ሆነን ቀረን። አሁንም ደግሞ በለቅሶም፣ በሐዘንም፣ በደስታም ሲዳሩም አብረን እንድራለን። ለቅሶ ሲኖርም አብረን እንደራረሳለን፣ እና ትልቅ ጓደኝነትና ድጋፍ መስርተን አለን ልሃለሁ ትልቅ ምሳሌ ይመስለኛል ምናልባት ራሱን ችሎ አንድ ቀን አሁን ጊዜ በደንብ ይኖርሻል በጥረት ያወጡት ወዳጆችን ጨምሮ ምናልባት እንመለከት አሁን እንግዲህ ጡረተኞች እኔ ብቻ ነበር የቀረሁት የሚቀጥለው ምዕራፍ ምን ይመስላል ራሱን የቻለ ገጽ ነው ሰዓት ስላለቀ ሌላው ጋዜጠኝነት የሚያውቁ ነጠነጥ ብዙ ጥያቄዎችም ቀሪ ያሉ ትዝታ ብዙ ባወራዎች ደስ ባለኝ የተመደበልን ሰዓት ግን በማለቁ ምናልባት የህይወት መንገድ የጊዜ አጋጣሚ መልሶ ያመጣንና ያገናኘን ጨዋታችንም እንቀጥላለን። አድማጭ ተመልካቾች በመጨረሻ ቀንሽ እንዲሰሙ ላሰብኳቸው አንዳንድ ጥያቄዎች መልስ ያገኙና ከራሳቸው ጋር የሚያዛምዱትንም ትዝታ ማነች፣ ማንነበረች በየት መንገድ ሌለችን ያዩ ይመስለኛል። በተደባለቀ ስሜት ብለሽናል፤ ቅድም እኔም በተደባለቀ ስሜት ነው ይህንም ፕሮግራም እንዘጋው። ረታ መውጣት ላንቺ ከሩጫው ከውጥረቱ የሚገባሽ ነው። ከዚህ ሁሉ ጊዜ አገልግሎት በኋላ እንኳን ደስ ያለሽ፣ መልካም እድል። እኔም ባሉላ እድሉን ሰጠኝ እንደገና ከአድማጮች ጋር እንድገናኝ፣ ለማያውቁኝም ራሴ እንዳስተዋውቅ፣ ለረሱኝም ራሴ እንዳስታውስ እድል ስለሰጠኝ ከአንተም ጋር እዚህ ቁጭ ብለን ስለተጫወትን በጣም ነው ደስ የሚለኝ። በጣም ነው ማመሰግንህ ለረጅም አመታት አብረን ሰርተናል ማደንቅህ ጋዜጠኛ ነህ እና ለአንተም መልካም እድል በጣም ነው የማመሰግነው። አድማጮች፣ አሁን ደግሞ የትዝታን ጡረታ መውጣት ተከትሎ ከደረሱን አስተያየቶቻችሁ አንዱን እናሰማችሁ። የቪዲዮ ቃለ ምልልሱ ባለፈው አርብ እንደወጣ ተመልክተው አስተያየታቸውን ያደረሱን ሌላው የረዥም ጊዜ አድማጫችን የኒውዮርኩ ተድላ አስፋው መልእክት ነው። ትዝታን ሰላሳ ሰባት ዓመታት የዘለቀ የጋዜጠኝነት ሙያዊ ህይወት እርሳቸው ከሀገራቸው ውጭ ከኖሩበት ጊዜ ጋር በቁጥር መመሳሰሉን ገልጠው ትዝታ በሙያዋ ስለ አበረከተችው አስተዋጽኦም ይህን ብለዋል። ትዝታ በላቸው ዘወትር በሚሰማው ድምጿም ሆነ ወደ ኢትዮጵያ በሥራ ምክንያት ባደረገቻቸው ጉዞዎች የኢትዮጵያን እረፍት ያጣ ሕይወት ስትዘግብ ኖራ አሁን ለራሷ እረፍት ለመውሰድ ወይም ወደ ሌላ አዲስ የህይወት ምዕራፍ መሸጋገሪዋ ያደረገችውን ውይይት ተከታተልኩ የመጀመሪያውን ክፍል፣ ቀጣዩን ክፍል በመጠባበቅ ያሉን አቶ ተድላ አያይዘውም ቀድሞ የአሜሪካ ድምፅን በራዲዮ አሁን ደግሞ በማኅበራዊ መገናኛ የሚከታተል አልፎ አልፎም ሐሳቤን በቀጥታ በጽሑፍ የምልክ ኢትዮጵያዊ ነኝ ይሉናል። ትስታ ብላቸው ልምዷን በመጽሐፍ መልክ እንደምታካፍለን በማሰብ በአጋጣሚም ሆነ በተዘጋጀ መርሃ ግብር ብትገኝ ልምዷ ለወጣት ጋዜጠኞች እንደ ክትባት ሊጠቅም ይችላል። በአክብሮት ተድላ አስፋው ከኒውዮርክ ሲሉ አድማጫችን አስተያየታቸውን ቋጭተዋል። አቶ ተድላንም እናመሰግናለን። የረዥም ጊዜ ስራ ባልደረቦቿን ጨምሮ የሙያ ሀጋሮቿ አስተያየቶች በተሰሙበት ወቅት ሳት ቀርብ የቀረች አንዲት አስተያየት እናሰማችሁ። የትግርኛ ክፍል ባልደረባችን ዊንታ ኪዳኔ ነው አስተያየቱ። ስታበላቸው ከልጅነት ጀምሮ እየሰማነው ያደግን ስም ነው። መታደል ሆኖ ከሰው ጋር ለመስራት እድሉ አለው። አሁን ደግሞ የተቀረውን ሕይወትሽ መልካም ሁሉ ለይልሻለው። ከአንቺ ጋር በመስራት በጣም ደስተኛ ነኝ። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ባለፈው የራዲዮ መጽሔት በዕለቱ የታሰበውን የዓለም የሠራተኞች ቀን ሜይ ዴይን አስታኮ ከቀድሞ የኢትዮጵያ ሠራተኞች ማኅበር ፕሬዝዳንት አቶ ዳዊ ኢብራሂም ጋር የጀመረውን አጠር ያለ ቃለ ምልልስ ነው ይዞ የተመለሰው። አሜሪካ ለምን ሜይዴይን አታከብርም ብለን ነበር ጥያቄውን ለቀድሞው የኢትዮጵያ ሰራተኞች ማህበር ፕሬዚደንት ለአቶ ዳዊ ኢብራሂም አቅርበን የዛሬ አሥራ አምስት ቀን ፕሮግራማችንን ያበቃ ነው። ዛሬም ሜይዴይ ወቅታዊ ነው፣ አቶ ዳዊ ሴፕቴምበር ፈርስት መንዴይ ብለው ነው አሁን የሚያከብሩት አሜሪካኖቹ። ለምንድን ነው በመስከረም ያደረጉት? አንደኛ የኮሚኒዝም መስፋፋትን ለመክታት አክራሪነትን ለመቃወም ምናምን ብሎ የተለያዩ ፕሬዚደንቶች ያንን ቀድና ያንን ድርጊት ለማስረሳት የዚህ አይነት እርምጃ ወስደው ነው እንግዲህ። በአጭሩ ሜሪዴይ፣ ሰራተኞች ከዛ በፊት ረዥም የስራ ሰዓት ይሰሩ ነበር፣ እስከ አስራ ስድስት ሰዓት። ጉዳቶች፣ ሞቶች፣ የበየ ኢንዱስትሪዎቹ የተስፋፉበት ጊዜ ነበር። ከዚህ የተነሳ የጠቀስኩላቸው የአሜሪካ ሰራተኛ ማህበር ማዕከል በአንድ ቀን ስምንት የስራ ሰዓት ብቻ ነው መሰራት ያለበትን የሚለውን ያወጀበት ከዛ በፊትም ከዛ በኋላም የአለም ሠራተኞች አምራች ኃይሎች ይህንን ለመዘከር ይሄ ቀን አለም አቀፍ የሰራተኛ ቀን ተብሎ እንዲሰየም ተደረገ። በዚህ ነው መይዴ የኛ ሀገር እንምጣና የኛ ስን ወደ እኛ እንዴት ነው እንደው ባጭሩ በኢትዮጵያ ይህን የሰራተኞች ቀን ማክበር መቼና እንዴት በማን እንትን እንደተጀመረ ከዛ ጋር ትይዩ የሆነ ከሄይ ማርኬት በአሜሪካ እንቅስቃሴ ከተጀመረበት ጋር በትይዩ የእኛን ስናይ የእኛ እናከብር ለአርባ ሰባተኛ ነው አሁን መከበር የጀመረው፣ በደርግ ጊዜ ነው ስልሳ ሰባት ነው መከበር የጀመረው። በእድሜ ሁላችንም ገፋ ያለ እድሜ ያለን ስለነበር የእኛ ሜይ ዴይ አስራ ዘጠኝ ስልሳ ሰባት ሲከበርና በቺካጎ ሄይ ማርኬት አስራ ስምንት ሰማኒያ ስድስት ሲከበር ፓራላል የሆኑ ነገሮች አሉ። ያም አንድ በአስራ ዘጠኝ ስልሳ ሰባት በዚህ በመስቀል አደባባይ ደም ፈሰዋል። ደም የፈሰሰው ራሱ በሰራተኛው ስህተት አይደለም። አሁን ላይ ሆኝ የሳየው ኢህአፓ እና መኢሶን ተፋጠው የነበሩበት ሁኔታ ስለነበረ ያኛውም የላዳደር ፓርቲ ነኝ ይላል እነዚህም ደግሞ ይሄ ና ስለ ወዛደር እንወክላለን ስለሚሉ በሁለቱ መካከል የሚደረገው ፍትጫ ኢህአፓ ሰራተኞችን የተወሰኑ በዚያን ጊዜ ታስታውሱ እንደሆነ ኢሠአማ የሚባል የኢትዮጵያ ሰራተኞች አንድነት ማህበር የሚባል ነበረ ይሄ ማህበር ነጻ ማህበር ነበረ በእርግጥ ብዙ መስዋዕትነት ሲከፍል የቆየ ማህበር ነው ማህበሩን ለሁለት ከፍለው ኢህአፓ ኢለአማ የሚባል የኢትዮጵያ ዳረቶች አብዮታዊ ማህበር የሚባል ታቋቁም እና በሌላ በኩል ይሄው ግሩፕ በተደራጀ በታጠቀ ሀይል በስኳድ ድጋፍ ይደረግላቸዋል የሚባል ልብ በሉ። እስከ አፍንጫው የታጠቀ ወታደራዊ መንግስት ፊት፣ ይህንን በዚያን ጊዜ በነበረው የፖለቲካ ውጥረት በየእዚህ ዙሪያ ባሉ ፎቆች ላይ መትረየሶች ተጠምደው ነበር እና ስልሳ ሰባት ሲከበር እጅግ አሳዛኝ የሆነ አሰቃቂ የሆነ ንጹሐን ሸካራ የምርት እጆች የረገፉበት አደባባይ ነበረ። ይሄ አደባባይ ውይይታችን ሰፋ ያለ ነው። የዛሬ አስራ አምስት ቀን እንገናኝ። ንጉሴና እንግዳውን እናመሰግናለን። አድማጮች ሰዓት ከበቃን አዲስ መጽሐፍ ልናስተዋውቃችሁም አስበን ነበር፣ ሰዓታችን ግን በማለቁ ወደ ተከታዩ ፕሮግራም አሸጋግረነዋል። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳካም የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከ3 ሰዓት እስከ 4 ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ ያሉላከ